አንድ መቶ ሰላሳ ሺህ ሴቶች ኦማን ውስጥ በስደተኛ የቤት ውስጥ ሰራተኛነት እንደሚገኙ እንገምታለን። በየቤቱም እነዚህ ሴቶች አብዛኛውን ጊዜ የሚያዙት በመጥፎ ሁኔታ ነው። ይደበደባሉ፣ ይራባሉ፣ በቀን ለ21 ሰዓት እንዲሰሩ ይገደዳሉ። እናም ይዞታቸው በእርግጥ አስከፊ ነው። ከኦማን ዜጎች አንድ አራተኛ የሚሆነው የቤት ሰራተኛ እንዳለው ይገመታል። እናም ምናልባትም ቁጥራቸው ሊጨምር ይችላል ይላሉ በመካከለኛው ምስራቅ የሁማን ራይትስ ዎች የኮሚኒኬሽን እና የመብት ጉዳዮች ተመልካች ዳይሬክተር አህመድ ቤንቸምሲ። ድርጅታቸው ይፋ ባደረገው ባለ ስልሳ ስምንት ገጽ ዘገባ ኦማን ውስጥ በቤት ሰራተኝነት የተሰማሩ የተለያዩ ሀገራት ዜጎች ካለባቸው የስራ ጫና በተጨማሪ በቀጣሪዎቻቸው የወሲብ ጥቃት እንደሚፈጸምባቸውና በህገ ወጥ ዝውውር በባርነት እንደሚሸጡም ዘርዝሯል። አህመድ ቤንቸምሲ ቀጠሉ። የሚፈጸምባቸው ጥቃት የተለያየ ነው። ካፋላ በሚባለው ሰዎችን በኃላፊነት የማምጣት ስርዓት በኦማንም ሆነ በአጠቃላይ በባህረ ሰላጤው በሚገኙ አገራት የሚሰራበት ማለት ነው። እነዚህ ከሌላ አገራት የመጡ የቤት ውስጥ ሰራተኞች ከቀጣሪዎቻቸውም ሆነ ካስመጧቸው አካላት ውጭ መንቀሳቀስ አይችሉም። ሌላው ቀርቶ ቀጣሪዎቻቸው ካልፈቀዱ ከኦማን መውጣት አይችሉም። ምክንያቱም አብዛኛውን ጊዜ የጉዞ ሰነዳቸውን በስልት ወስደው የሚይዙት እነሱ ስለሆኑ ማለት ነው። ኦማን ውስጥ በቤት ሰራተኝነት ከተሰማሩት ከመቶ ሺህ በላይ የሚገመቱ ሴቶች መካከል አብዛኞቹ ከፊሊፒንስ፣ ከኢንዶኔዥያ፣ ከህንድ፣ ከባንግላዴሽ፣ ከስሪላንካ፣ ከኔፓል እንዲሁም ከኢትዮጵያ የሄዱ ናቸው። ድርጅቱ ሃምሳ ዘጠኙም በማነጋገር የሰበሰበው መረጃ እንደሚያመለክተው ልቅ በሆነው የሀገሪቱ ድንበር በመጠቀም ከተባበረው አረብ ኤምሬት በህገወጥ መንገድ ተገዝተው ያለ እረፍት ለሚያሰሯቸው ሰዎች ይሸጣሉ። አስማ ኬ በሚል ስሟ የተጠቀሰው የባንግላዴሽ ዜጋ ወደ ኤሚሬትስ ለስራ ብትሄድም ስራና ሰራተኛ አገናኞቹ ለአንድ ሰው ሸጠዋት፣ ገዥዋ ፓስፖርቷን ቀምቶ ኦማን ይወስዳታል። ከዚያም በየቀኑ ለ21 ሰዓታት ያለ ደሞዝ 15 አባላት ባሉት ቤተሰብ ውስጥ ያለ ረፍት እንድትሰራ ትገደዳለች። ምግብ የማይሰጣት ይቺ መከረኛ በቃል ከሚደርስባት ጥቃት ሌላ ለወሲብ ጥቃት መዳረጓን ዘርዝራለች። ኦማን የሚገኙት የቤት ሰራተኞች አያያዛቸው ቢመሳሰልም የሚያገኙት ክፍያ ይለያያል፣ ይላሉ አህመድ ቤንቸምሲ። የበርካታ ሀገራት ዜጎች ኦማን ውስጥ ይገኛሉ። አያያዛቸውን ስንመለከት ብዙም ልዩነት ባይኖረውም በደሞዝ አከፋፈል ይለያሉ። ነገሩ ግራም ያጋባ ቢመስልም ክፍያቸው በዜግነታቸው ላይ የተመሰረተ ነው። አብዛኞቹ የቤት ሰራተኞች የሚመጡባቸው ሀገራት የዜጎቻቸውን መብት ለማስጠበቅ ቢያንስ ቢያንስ ሊከፈላቸው ይገባል የሚሉትን ክፍያ ወስኗል። ለምሳሌ ለፊሊፒኖች ቦር 400 ዶላር ነው። ለሲሪላንካ 220 ዶላር ነው። ለታንዛኒያ ደግሞ 180 ዶላር ነው። ኦማንም ሆነ በተለያዩ የአረብ ሀገራት በቤት ሰራተኝነት የሚሰሩት የሚደርስባቸውን ስቃይ የተከታተለው የኢንዶኔዥያ መንግስት ዜጎቹ ወደ እነዚህ ሀገር እንዳይሄዱ ከልክሏል። ሆኖም በሕገ ወጥ ሰዎችን ከሀገር ሀገር በሚያሸጋግሩት በኩል መጓዛቸው ስላልቀረ ለችግሩ መዳረጋቸው ቀጥሏል። በተለያዩት የአረብ ሀገራት በቤት ሰራተኝነት የሚገኙት ወገኖች የሚደርስባቸውን በደል ለፖሊስ ሲያመለክቱም መፍትሄ እንደማያገኙም ሂዩማን ራይትስ ዎች ይጠቅሳል። አህመድ ቤን ቸምሲ በዚህ ረገድ በኦማን የሚታየው የከፋ እንደሆነ ነው የሚናገሩት። የካፋላ ስርዓቱ በሌሎችም የአረብ ሀገራት ያለ አሰራር በመሆኑ ብዙም ላይነጻጸር ይችላል። ግን ደግሞ የፖሊስን አያያዝና የኦማንን የፍትህ ስርዓት ስንመለከት በአንዳንድ ሁኔታው ከሌሎች ጎረቤት የባህረሰላጤው ሀገራት የከፋ ነው። የኦማንም ሆነ የሌሎች አረብ ሀገራት መንግስታት የሰራተኛ መብት የሚከበርበት ህግ እንዲኖራቸውና የሚደርሰውንም ጥቃት እንዲያስቆሙም ደጋግሞ ሂዩማን ራይትሶች ጠይቋል። ተጨባጭ መልስ ግን አላገኘም።